ሰላም ለልብከ ቅሩበ መለኮት ሰላም ለልብከ ቅሩበ ኩልያት ምንታዊ እንተያንስ ሀስህ ቦቱ መንፈሰ ሊናከ ሀበላዊ ኢየሱስ ክርስቶስ ፍጹመ መለኮት ወስጋዊ በቀለ በእንትያከ አመትት ፋታ ለነዊ ውስተ መቅደስከ ረሴኒ ሰሩ